SBS ሬዲዮ ሀገርኛ ሪፖርት። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መግለጫ የሲዳማ የክልልነት ጥያቄን ህዝበ ውሳኔ ለማካሄድ እየተዘጋጀ ነው አለ። የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ምክር ቤት የሲዳማ ዞን መስተዳደር ምክር ቤት ውሳኔን መሰረት በማድረግ ኅዳር አስራ አንድ ቀን ሁለት ሺ አስራ አንድ ዓመተ ምህረት የሲዳማ ዞን የክልልን ጥያቄ ለመወሰን ህዝበ ውሳኔ እንዲደራጅለት ለምርጫ ቦርድ ጥያቄ ማቅረቡን አስታውሶ፣ በሌላ በኩል ምርጫ ቦርድን እንደ አዲስ የማደራጀት ስልጣንና ተግባሩን የሚወስነውን ህግ የማርቀቅና በተወካዮች ምክር ቤት የማጸደቅ የምርጫ ህጎችን የማሻሻልና ተቋማዊ ለውጦችን የማከናወን እንቅስቃሴ ሲደረግ መቆየቱን ገልጸዋል። እነዚህ ተቋማዊ ለውጦች መካከል የቦርዱን ማቋቋሚ አዋጅ መሰረት አድርጎ የተከናወነው የምርጫ ቦርድ አባላት መረጣ ዋነኛው መሆኑን በዚህ መሰረትም ከዚህ የቦርድ አባላት መረጣ ሰፊ ምክክርና ከፍተኛ ጥንቃቄ ተደርጎ ብለት ከተለየ በኋላ የሕዝብ ተወካዮች ምክር ቤት ሰኔ ስድስት ቀን ሁለት ሺ አስራ አንድ አመተ ምህረት ባካሄደው መደበኛ ስብሰባ ተጨማሪ አራት የቦርድ አባላት ሹመት ተከናውኖ የቦርዱ አባላት ተሟልተው ስራውን መጀመሩን አስረድተዋል። ቦርዱ ስራ ከጀመረ አንስቶም የሲዳማ ዞን ክልልነትን የሚመለከቱ በተለያየ ጊዜ የተቀረቡትን ጥያቄዎች ከመመልከቱም በላይ ከክልሉና ከዞን መስተዳደር አመራሮች ጋር በጉዳይ ላይ ውይይት ማድረጉን አስታውሷል። ህዝበ ውሳኔ የሚከናወነውም የህዝብን ፍላጎትና ውሳኔ ህጋዊና ነፃ በሆነ አግባብ መስጠቱን ለማረጋገጥ ነው ያለው ምርጫ ቦርድ። በመሆኑም ተገቢና በቂ ዝግጅት አድርጎ ህዝበ ውሳኔ ማካሄድ ይችል ዘንድ የሚያደርጋቸው ዝግጅቶች እንዳሉትም ገልጿል። የህዝበ ውሳኔውም የሚከናወነው በዚህ መነሻነት ነው በማለት የተለያዩ ዝርዝር ነጥቦችን ባሰፈረበት መግለጫው ላይ ብዙ ጉዳዮችን ጠቃቅሷል። ከዚህ ጋር በተያያዘ ብሔራዊ ምርጫ ቦርድ በህገ መንግስቱና በምርጫ አዋጁ የተሰጠውን ኃላፊነት ከዓለም አቀፍ የምርጫ መሰረታዊ መርሆች ጋር በማጣመር ለመውጣት ከፍተኛ ጥረት እያደረገ እንደሚገኝም አክቶበታል። በዚሁ ጋር በተያያዘ ትናንትና ህዝበ ውሳኔ ለማድረግ የተስማሙት የሲዳማ ነዋሪዎች ወይም የሲዳማ ህዝቦች የሐዋሳ ከተማ ከፍተኛ ግጭት ተነስቶ እንደነበረ ተዘግቧል። በይፋ መገናኛ ብዙኃኖች ዝርዝር ዘገባውን ለማውጣት ባይችሉም ማገኘናቸው መረጃዎች ሐዋሳና ደቡብ ክልል በተካሄዱ እንቅስቃሴዎች የመንግስት ኃይሎችና ነዋሪዎች ከፍተኛ ግጭት ውስጥ እንደገቡ በዚህም የአንድ ሰው ሕይወት ሲጠፋ በርካታ ሰዎች እንደቆሰሉ የአካባቢው ተወላጅ ያልሆኑ መኖሪያ ቤቶች እና የንግድ ሽቆችን እየተቃጠሉና እየተዘረፉ እንደሆነ የደረሱ መረጃዎች ያሳያሉ። በሐዋሳ ከተማ እና በደቡብ አብዛኞቹ ክልል ከተሞች ትላንትና ሙሉ ቀን ምንም አይነት እንቅስቃሴም ሆነ ስራ አለመደረጉም ተዘግቧል። ይህንን በተመለከተ ከመንግስት እስካሁን የተሰጠ ምንም አይነት መግለጫ ወይም መረጃ የለም። ወደ ሌላ ዜና ስናመራ በከባድ የሰብአዊ መብት ጥሰትና ሙስና ወንጀሎች ክስ የተመሰረተባቸው አቶ ጌታቸው አሰፋን ጨምሮ የአራት ግለሰቦች ክርክር በሌሉበት እንዲቀጥል ፍርድ ቤት ትዕዛዝ ለመስጠቱ ተነግሯል። የብሔራዊ መረጃ ደህንነት አገልግሎት የቀድሞ ዋና ዳይሬክተር አቶ ጌታቸው አሰፋ፣ አቶ አሰፋ በላይ፣ አቶ ሸሸይል ውል እና አቶ አጽባሀ ግደይ የሚገኙበት በትግራይ ክልል ደግሞ ሆኑ በመገለጹ በስተቀር ትክክለኛ አድራሻቸው ሊታወቅ ባለመቻሉ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ለጋዜጣ ጥሪ እንዲደረግ ትእዛዝ መስጠቱን የሚታወስ ነው። በመሆኑም ለአራቱም ተከሳሾች በአዲስ ዘመን ጋዜጣ ጥሪ ቢደረግላቸውም ሊቀርቡ ባለመቻላቸው ፍርድ ቤቱ ማክሰኞ ሀምሌ ዘጠኝ ቀን ሁለት ሺ አስራ አንድ ዓመተ ምህረት በችሎቱ አስተናባሪ ሶስት ጊዜ እንዲጠሩ አድርጎ አለመቅረባቸውን ካረጋገጠ በኋላ በአቶ ጌታቸው አሰፋ ክስ መዝገብ የቀረበው የክስ ክርክር አራቱ ተከሳሾች በሌሉበት እንዲቀጥል ትእዛዝ ሰጥቷል። ፍርድ ቤቱ ሌላው የሰጠው ትእዛዝ ከሳሽ አቃቢ ሕግ በተከሳሾች ላይ የቆጠራቸው ሀያ ዘጠኝ ምስክሮች ጥበቃ እንዲደረግላቸው ያቀረበውን ማመልከቻ ለምስክሮች ጥበቃ አዋጅ ቁጥር ስድስት መቶ ዘጠና ዘጠኝ ህዝባር ዜሮ ሶስት አንቀጽ ስድስት ሁለት ድንጋጌ መሰረት አሻሽሎ እንዲቀርብ ሰጥቶት በነበረው ትእዛዝ ላይ ነው። አቃቢ ግን በተሰጠው ትእዛዝ መሰረት ለምስክሮቹ ጥበቃ እንዲደረግ የጠየቀው ማመልከቻ እንዳላሻሻለ ለፍርድ ቤቱ ገልጿል። ምክንያቱ ደግሞ ፍርድ ቤቱ በአዋጅ ቁጥር ስድስት መቶ ዘጠና ዘጠኝ ህዝባር ሶስት አንቀጽ ስድስት ሁለት መሰረት እንዲያሻሽል ትእዛዝ ቢሰጠውም በጠቀሱ አንቀጽ የሚቀርቡ ምስክሮች ማመልከቻ የሚጠርቀውም በጠቅላይ አቃቢ ሕጉ እንደሆነ በአዋጁ ተደንገጎ ስለሚገኝ በመቸገሩ እንደሆነ አስታውቋል። የተከሳሽ እና የተከሳሽ ጠበቆችም አቤቱታቸውን ለፍርድ ቤቱ አቅርበዋል። ጠበቆቹ ለፍርድ ቤቱ ባቀረቡት ማመልከቻ አቃቢ ህግ ከአንድ መቶ ስልሳ በላይ ምስክሮችን የቆጠረ ቢሆንም ማን በየትኛው የሰነድ ማስረጃነት ክስ ላይ እንደሚመሰክር ለይቶ ስልጣናቸውን ለመከራከር ስላልሰጣቸው ለመከራከር አስቸጋሪ እንደሚሆንባቸው አመልክተዋል። በትይህም በትዕዛዝ እንዲሰጣቸውም ፍርድ ቤቱን ጠይቀዋል። ፍርድ ቤቱ የግራ ቀኙን ክርክር ከሰማ በኋላ አቃቤ ህግ ምስክርነት ከሚሰጡበት ሐምሌ አስራ ስምንት አስራ ዘጠኝ ሀያ ሶስት ሀያ አምስት እና ነሐሴ ሰባት እና ነሐሴ ስምንት ቀን ሁለት ሺ አስራ አንድ አመተ ምህረት በፊት ምስክሮች የሚመሰክሩበትን የክስና የሰነድ ማስረጃ ለይቶ እንዲያቀርብ ትዕዛዝ ሰጥቷል። ተከሳሾች ያቀረቡት ጥያቄ በፍትሐ ብሔር የሚታይ በመሆኑ ለጠበቆች በጽሁፍ በማቅረብ በኩል በዚያ በኩል እንዲታይላቸው እንዲያደርጉም አስታውቋል። ወደ ሌላ ዜና ስናመራ የአማራ ብሔራዊ ንቅናቄ ወይም አብን የህዝብ ግንኙነት ኃላፊና የስራ አስፈጻሚ ኮሚቴ አባል አቶ ክርስቲያን ታደለ ታስረው ተጨማሪ ምርመራ ጊዜ እንደተጠየቀባቸው ተሰማ። አቶ ክርስቲያን በቁጥጥር ስር የዋሉት ሐምሌ አራት ቀን ሁለት ሺ አስራ አንድ ዓመተ ምህረት ነው። በፌዴራል ፖሊስ ታስረው የሚገኙት የአብን አመራሮች፣ አባላትና ደጋፊዎችን የአሱ አካባቢ በሚገኘው የአዲስ አበባ ፖሊስ ኮሚሽን እስር ቤት ጠይቀው ሲመለሱ መያዛቸውን የአብን ሊቀመንበር ዶክተር ደሳለኝ ጫኔ ለመገናኛ ብዙሃን ተናግረዋል። አመራሮቻቸውና አባሎቻቸው የታሰሩት በቀዝቃዛ ቦታ የፀሐይ ብርሃን በማያገኙበት ቤተሰብ ሊጠይቃቸው በማይችል ሁኔታ በመሆኑ እንዲሻሻልላቸው ከፖሊስ ኃላፊዎች ጋር ተወያይቶ ሲወጡ መውጫ በር ላይ አቶ ክርስቲያንን እንዲያዟቸው ሊቀመንበሩ ተናግረዋል። በቁጥጥር ስር የዋላቸው መርማሪ ፖሊስም በንጋታው ሐምሌ አምስት ቀን ሁለት ሺ አስራ አንድ አመተ ምህረት በፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ወንጀል ችሎት እንዳቀረባቸው አስረድተዋል። መርማሪ ፖሊስም ለምን አቶ ክርስቲያንን በቁጥጥር ስር እንደዋላቸውን እንዳሰራቸው ተጠይቆ በሰጠው ምላሽም ተጠርጣሪዎቹ ወጣቶችን መሳሪያ እንደሚያስጠጥቁና እንደሚያደራጁ በማስረዳት ለተጨማሪ ምርመራ አስራ አራት ቀናት መጠየቁም ታውቋል። ተጠርጣሪ ቤተክርስቲያኑ ወጣቶችን መመልመልና ማደራጀት ስራቸው መሆኑንና ከስር ሲለቀቁ የሚቀጥሉት ስራቸው እንደሆነም ተናግረው መሳሪያ ያስታጥቃሉ ስለተባሉ ግን ፖሊስ ማስረጃ ካለ እንዲያቀርብ ጠይቀዋል። ፍርድ ቤቱም የግራ ቀኙን ክርክር ሰምቶ ፖሊስ ምርመራውን እንዲያጠናቀቅ የሰባት ቀናት ተጨማሪ ጊዜ በመፍቀድ ለሐምሌ አስራ አንድ ቀን ሁለት ሺ አስራ አንድ ዓመተ ምህረት የቀነ ቀጠሮ ሰጥቷል። ትናንትና ይህንን በተመለከተ አዲስ የተገኙ መረጃዎች ስለሌሉ ማካተት አልቻልንም። ወደ ሌላ ዜና ስናመራ ጠቅላይ ሚኒስትር ዶክተር አብይ አህመድ ለይፋ የስራ ጉብኝት አስመራ ገቡ ተባለ። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ልዑካቸው በአስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አቀባበል አድርገውላቸዋል ተብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለት ቀናት ይፋዊ የስራ ጉብኝት ለማድረግ ነው ትናንትና አስመራ ገቡ የተባለው። በአስመራ ቆይታቸውም ከኤርትራው ኢሳያስ አፈወርቂ በሁለቱ ሀገራት ሁለንተናዊ ትብብር ዙሪያ እንደሚመክሩ ይጠበቃል። በተጨማሪም በሌሎች የሁለትዮሽ ጉዳዮችና በቀጠናዊ ጉዳዮች ላይ ይመክራሉ ተብሎ እንደሚጠበቅም የኤርትራው የማስታወቂያ ሚኒስቴር የማነ ግብረ መስቀል በትዊተር ገጻቸው ላይ አስታውቋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የገንዘብ ሚኒስትሩ አህመድ አቶ አህመድ ሸዲና የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ወደ አስመራ አቅምተዋል። በተያያዘም የኢትዮጵያ አየር መንገድ ወደ አስመራ የሚያደርገውን በረራ ከጀመረ ትናንትና ድፍን አንድ አመት እንደሞላው ተገልጿል። በቀን ሁለት ጊዜ በአዲስ አበባና በአስመራ መካከል በሚያደርገው በረራም እስካሁን አንድ መቶ ሰላሳ ሺህ ሰዎችን ማጓጓዙን አየር መንገዱ የላከው መግለጫ ያሳያል። ለስዊስ ሬዲዮ ከአዲስ አበባ